በአገሪቱ የተለያዩ ክፍሎች የተፈጠረውን ህዝባዊ ተቃውሞን ተከትሎ መንግስት ማሻሻያ አደርግበታለው ካላቸውን ጉዳዮች አንዱ የምርጫ ህጉ ይገኝበታል በዚህ ዙሪያ የተለያዩ የፖለቲካ ድርጅቶች አመራሮችን አነጋግረናል የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነት መጀመሪያ ኢህአዴግ የሚባለው ግንባር ከግራሪዎት ዓለም የተቀዳ በመሆኑ የፖለቲካ ቁርጠኝነት የለውም። መድበለ ፓርቲ ዲሞክራሲን ለማራመድ የአመለካከትና ያስተሳሰብ ለውጥ ያስፈልጋል። ከዛ ደግሞ ይሄ የጸረ ሽብርተኝነት አዋጅ የሚባለው ሙሉ በሙሉ መነሳት አለበት። ይሄ የሚዲያ አዋጁና አፋኝ የሆነው ነገር እና ለሰልፍ ሳንሱር ጋዜጠኞችን የሚዳረገው ነገር መነሳት አለበት። ያለ አግባብ የታሰሩ የፖለቲካ መሪዎች መፈታት አለባቸው። በፖለቲካ በተለያየ ስበብ እየተገኘ የታሰሩ ሰዎች መፈታት አለባቸው። የምርጫ ቦርዱ እንደገ ና መቋቋም አለበት። እንዲሁም ደግሞ በአስፈጻሚ አካላትና በህግ አውጪው እና በህግ ተርጓሚው መካከል ግልጽ ያለ ድንበር ያስፈልጋል። ደህንነትና መከላከያ በምርጫን ከማደናቀፍ እንዲወጣ ግልጽ የሆነ ነገር ያስፈልጋል። ይሄ ሁሉ ነገር እንዲሆን ካስፈለገ ኢህአዴግ እንደው የሲቪል አስተዳደሩን ለቆ ወታደሩ አካባቢ መጥቶ ሁላችንንም የሚያሳትፍ የዲሞክራሲ ተቋማት ግንባታ አድርገን ከዛ በኋላ በአንድ አመት ተኩልና በሁለት አመት ውስጥ እውነተኛ የሆነ ህዝብ የተሳተፈበት ዲሞክራሲያዊ ምርጫ አካሂደን ላሸነፈው የፖለቲካ ቡድን የምንሰጥበት መሆን አለበት እንጂ አሁን ባለው ሁኔታ የኢትዮጵያ ችግር ከኢህአዴግ አቅም በላይ ስለሆነ ኢህአዴግ የሚያደርጋቸው እንደዚህ እየተንጠባጠቡ ሀፍረትን ለመሸፈን የሚያደርጋቸው ነገሮች አሁን ያለውን የኢትዮጵያ የፖለቲካ ችግር ሊፈታ አይችልም የሚል ባይ ነ። የኢትዮጵያ ራዕይ ፓርቲ ኢራፓ ፕሬዚዳንት አቶ ተሻለ ሰብሮ በበኩላቸው ትልቁ ነገር ኢህአዴግ ፓርቲ የመንግስትን ሙሉ ሀይል መጠቀሙ ነው። ያንን የሚገድብ ለጊዜ ያለ ቢሆኑ ከተግባበር አኳያ ይሄም ልሻሻል የሚገባ ነው። ስለዚህ ዝርዝሩ ስንገናኝና እድዱ ስኖረን የምናስቀምጠው ይሆናል። በዋናነት ግን መጀመሪያ መቼ መድረኩ ተከፍቶ በቅንነትና በግልጽነት መቼተ መዋይ ተጀመረና ነው ይህ እስከ ምርጫ ሁለት ሺ አስራ ሁለት ስድስተኛ ዙር ድረስ የሚጠበቅ ከሆነ እኔ የኢትዮጵያ ተጨባጭ ሁኔታ እዛ ተጀመረ አካሄድ በሰላምና በዲሞክራሲ ስርዓት አኳያ ያደርሰናል ወይ የሚል ትልቅ ስጋት አለን። ከወዲሁ ቶሎ በአስቸኳይ በጣም ሊስተካከል የሚገባ እንጂ እንደዚህ እያሹ አምስት ሰመት እየተጠበቀ የሚሰራ ስራ መሆን የለበትም የሚል ነው የኛ አቋምና መስመር። የመላ ኢትዮጵያ አንድነት ድርጅት ማለትም መኢአድ በዚህ ዙሪያ ያለውን አስተያየት እንዲሰጠን ያነጋገር ናቸው ደግሞ የድርጅቱ ዋና ጸሐፊ አቶ አዳነ ጥላሁን ናቸው። አሁን በመንግስት ደረጃ ላይ እየተሰራ ምርጫ ሂደት እርባና ቢስ ነው እንደመያድ ምክንያቱም አንደኛ ህገ መንግስቱን አሻሽሎ ትክክለኛ ምርጫ የሚያካሄድ ከሆነ እኛም እንደ ህዝብ ተወዳድረን የህዝብ ንባ አግኝተን የምንቀበለው ነው፣ ወንበር እንቀበላለን። ከዚህ ውጭ ይሄ ለይስሙላ የሚደረጉ ምርጫዎች ሁሉ ህዝብንም ማታለል፣ ተቃዋሚዎችንም ማታለል፣ አገርን ማታለል ነው የሚሆነው። የኦፌኮ የስራ አስፈጻሚ ኮሚቴ አባል የሆኑት አቶ ጥላሁን ገምታ በበኩላቸውም እንዲህ ነበር ያሉን እኛም ሆን ህዝቡ የሚጠይቀው መሰረታዊ ለውጥ ነው የስርአት ለውጥ ለውጥ ነው የስርዓት ለውጥ በምንልበት ጊዜ ግልጽ ለማድረግ ሶስቱ የመንግስት አካላት ራሳቸውን በቻለና ነጻ በሆነው መንቀሳቀስ መቻል አለባቸው። የስራ አስፈጻሚው በፊት አካሉ ላይ ተጽዕኖ የሚያደርግበት ሁኔታ ነገር መኖር የለም። እነዚህ ለህዝብ ተጠሪ የሆኑ የመንግስት ተቋማት ለምሳሌ በሰብአዊ መብት ኮሚሽን፣ የምርጫ ኮሚሽን የመሳሰሉት ነገሮች የፊት አካላት ሁሉ ነጻ ሆኖ መስራት፣ መንቀሳቀስ መቻል አለባቸው። የስራ አስፈጻሚ ኮሚቴ ወይም የገዢው ፓርቲ ተ ተጽዕኖ ያደርግባቸዋል። በዚህ ተጽዕኖ ስር ነው የሚንቀሳቀሱት። በነጻነት የመንቀሳቀስ የመስራት፣ ሰዎች በደስተኝነት በአገራቸው ውስጥ የመኖር ያለ ስጋት የመኖር እንደዚህ ነገሮች ሰብአዊ መብቶች ነጻ የመሆን መብቶች መከበር ይኖርባቸዋል። እነዚህን እስካላከበረ ድረስ ይህን አሻሽላለሁ አሻሽላለሁ የምለው ነገር ጊዜ ከመግዛት ያለፈ አይደለም። ለዶቸቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም